ሃያ ቀን እስመ ይኮንከ አምላክ ዛመጻ ያፈቅር እስመ ይኮንከ አምላክ ዛመጻ ያፈቅር እስመይ ኮንከ ኣምላክ ዘመጻያፈቅር ወያድሮ ኩያን ወያድሮ ياني مسليك وينبر وينا وينبر مصيا وينا بروا اي ذهبوا وينا